The voice of America. Be away. ya, America, Dems, radio, tabiano. ሰላም፣ ጤና ያስጥልን። እንደምናምሽታችኋል የተከበራችሁ አድማጮች፣ በ1431 መካከለኛ ሞገድ ከአሁን አንድ ሰዓት እስከ አንድ ሰዓት ተኩል የሚተላለፈውን የሰኞ ህዳር 6 2008 ዓ ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጅ ይታየ ነኝ። የዓለም ዜናዎችን እናሰማና በኢትዮጵያ በተለያዩ አካባቢዎች በተከሰተው ድርቅና ባስከተለው የምግብ እጥረት ዙሪያ የተጠናቀረ ዘገባ እናቀርባለን። በአንድ ተኩል ዝግጅታችን ይጠናቀቃል። አሁን ወደ ዓለም ዜና እንለፍ። ጤና ይስጥልኝ። እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በሞቃዲሾ በዛሬው ዕለት የአገር ውስጥ ተፈናቃዮች በሰፈሩበት አካባቢ በወታደሮችና በአማጽያን መካከል በተካሄደ ውጊያ ከአስር በላይ ሰዎች መገደላቸውን ባለስልጣናት አስታወቁ። ባለፈው አርብ በፓሪስ የደረሰውን የቦምብ ጥቃት ተከትሎ የፖሊስ ኃይሎች ባካሄዱት አሰሳ ሀያ ሶስት ሰዎች መታሰራቸውን የፈረንሳይ ባለስልጣናት አስታወቁ። ጥቃቱን በማውጠንጠን የሚጠረጠር አንድ ግለሰብ መያዛቸውንም ባለስልጣናቱ ጨምረው ገልጠዋል። የምሮኮ ተወላጅነት ያለው ቤልጅየማዊ አብደል ሀሚድ አባውድ ነው አንድ መቶ ሃያ ዘጠኝ ሰዎች ለተገደሉበት አሰቃቂ ጥቃት በዋናው ጥንጣኝነት የተጠረጠረው የቤልጅየም የጸጥታ ባለስልጣናት ከበርካታ ወራት አስቀድሞ በዚያች ሀገር የፖሊስ ኃይል ላይ በተቃጣ ያልተሳካ ሙከራ ይፈልጉት እንደነበርም ይታወቃል። የፈረንሳይ ሀገር ውስጥ ደህንነት ሚኒስትር በርናንድ ካዚው በዛሬው ዕለት እንዳመለከቱት ሌሊቱን በፖሊስና የጸጥታ ኃይሎች ከአንድ መቶ ሃያ ሰባት በላይ የሚሆኑ አሰሳዎችን በተለያዩ አካባቢዎች አካሂደዋል። ቁጥራቸው ቀደም ብሎ ከተገለጸው ተጠርጣሪዎች እስር በተጨማሪም ሌሎች ቁጥራቸው ከአንድ መቶ በላይ የሚደርስ ሰዎች እንቅስቃሴያቸው በቤታቸው ውስጥ ብቻ እንዲገታ መደረጉንም ባለስልጣናቱ ይፋ አድርገዋል። የፓሪሱ የአሸባሪዎች የቦምብ ጥቃት በዓለም ስልጣኔ ላይ የተቃጣ ነው ሲሉ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በቱርኩ የጂ ሀያ ጉባኤ ባስሙ ንግግራቸው አመለከቱ። ስምንቱን የዓለም ሀያላን ሀገሮች መንግስታት ጨምሮ የአውሮፓ ህብረት ና ሌሎች ሀገሮች መንግስታት የሚገኙበት ጂ ሀያ በመባል የሚታወቀው ዓለም አቀፍ መድረክ በያዝነው ሳምንት በቱርክ ለሚያካሄደው ጉባኤ ቀደም ብሎ የተያዘው አጀንዳ በዓለም አቀፍ ንግድ ከሀይል ምንጭ አጠቃቀም ና ከአካባቢ አየር ብክለት ጋር የተያያዙ ርዕሰ ጉዳዮች ቢሆኑም የፓሪሱ የአሸባሪዎች ጥቃት የጉባኤውን አብላጫ ትኩረት ሳይ ሳይወስድ እንደማይቀር ተዘግቧል። አድማጮች የሰዓቱ አጫጭር ዜናዎች እነኛው ነበሩ። ከኤልኒኞ ክስተት የተፈጠረው የአየር ንብረት ለውጥ በኢትዮጵያ ድርቅ እንዲመጣ ምክንያት ሆኗል። በአፋር፣ በምሥራቅና በምዕራብ ሐረርጌ፣ በሶማሌ፣ በትግራይ፣ በአማራና በደቡብ ክልሎች በደረሰ ድርቅ በተለይ በአፋርና ሶማሌ ክልሎች በርካታ ከብቶች ማለቃቸውን ነዋሪዎች እየተናገሩ ነው። ከፍተኛ ርብርብ ካልተደረገም ሁኔታው ተባብሶ ወደ ከባድ ረሃብ ሊቀየር ይችላል የሚል ስጋት አለ። መንግስትና ለጋሽ ድርጅቶች ድርቁ ወደ ከፋ ረሃብ ሳይቀየር በፊት እንቆጣጠረዋለን እያሉ ነው። የአሜሪካ ድምፅ ያነጋገራቸው የችግሩ ተጠቂዎች ደግሞ በቂ እርዳታ እየተደረገልን አይደለም፣ ሰውም እየሞተብን ነው ይላሉ። ከአፋር ክልል ከሁመራ እንዲሁም ከምዕራብ ሐረርጌ የችግሩ ተጠቂዎችን አነጋግረናል። ሰፋ ያለ ዘገባ በቅዳሜ ዝግጅታችን ማሰማታችን ይታወሳል። ለዛሬ ጽዮን ግርማ የተለያዩ ነዋሪዎችን አነጋግራ ያጠናቀረችውን ዘገባ ይዘናል። ኢትዮጵያ ከዚህ ቀደም ከገጠሟት ሁሉ በከፋ ሁኔታ በድርቅ እንደተመታች እየተነገረ ነው። ይህ ድርቅ የእርሻ መሬቶችን ማራቆቱን ከብቶች መሞታቸውንና በዚህም ምክንያት በሰው ልጆች ላይ ረሃብ መከሰቱ ካለፉት አራት ወራት ጀምሮ ጠቋሚ የሆነ መረጃዎች ቢወጡም በኢትዮጵያ መንግስት በኩል ድርቁ ኤልኒኖ ባስከተለው የዝናብ እጥረት ምክንያት የመጣ ነው፣ በጥቂት መቶ ሺዎች የሚቆጠሩ ሰዎች የምግብ እርዳታ ይፈልጋሉ እንጂ ረሃብ የለም የሚል መግለጫ ሲሰጥ ቆይቶ ነበር። አሁን በይፋ መገለጽ ከጀመረ በኋላ ግን በኢትዮጵያ 8.2 ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልጋቸው በመግለጽ ለጋሽ ድርጅቶች እርዳታ እንዲሰጡ ጠይቋል። አሁን በይፋም የገንዘብ እርዳታ እየተሰጠ መሆኑ ተገልጿል። በአሁኑ ወቅት በተለይ በአፋር ክልል፣ በአማራ ክልል፣ በሶማሌ ክልል፣ በትግራይ፣ በደቡብ፣ በምስራቅና በምዕራብ ሀረርጌ ያሉ ሰዎች የረሃቡ ሰለባዎች ሆነዋል ድርቁ በከፋ ሁኔታ ስላጠቃቸውም አስቸኳይ የምግብና የሕክምና እርዳታ ይፈልጋሉ ተብሏል። መንግስት ድርቁ ያስከተለውን አደጋ እየተቋቋመው እንደሚገኝና ረሃቡ ወደ ችጋር ከመቀየሩ በፊት እንደሚቆጣጠረው እየገለጸ ነው። በሌላ በኩል ቢቢሲና አልጀዚራ ያቀረቡትን ዘገባ ጨምሮ የውጭ አገር ብዙሀን መገናኛ አቅራቢዎች ድርቁ ከፍተኛ የረሃብ አደጋ ማስከተሉን፣ ህጻናት በረሃብ ህይወታቸው ማለፉን እየተናገሩ ነው። ድርቁ በአስከፊ ሁኔታ ከተባባሰባቸው አካባቢዎች አንዱ አፋር ክልል ነው። አፋር ክልል በኢትዮጵያ ከሚገኙት ዘጠኝ ክልሎች አንዱ ነው። የማዕከላዊ ስታቲስቲክስ ኤጀንሲ በ1999 ዓ ም ባወጣው የህዝብና ቤት ቆጠራ መረጃ መሰረት የኢትዮጵያ ህዝብ ብዛት 74 ሚሊዮን እንደሆነ ሲገልጽ የአፋር ክልል ህዝብ ብዛትን 1.5 ሚሊዮን ብሎት ነበር። ነገር ግን ኤጀንሲው ይህን መረጃ ሲያወጣ የህዝብ ቁጥሩ ወደፊት ከ30 እስከ 50 ዓመት ሊኖር የሚችለውን ጭምር ያመላከተ ስለነበር አሁን የአፋር ክልል ነዋሪዎች ብዛት 2.5 ሚሊዮን ይሆናል በሚል ይገመታል። በዚህ ክልል ያለው ነዋሪ በአምስት ዞንና 32 በሚጠጉ ወረዳዎች ተከፍሏል። ዞን 1 አውሳ፣ ዞን 2 ክልቢት ዞን ሶስት ጋቢ ዞን አራት ፋንቴና እንዲሁም ዞን አምስት ሀሪ በመባል ይታወቃሉ። በዚህ ክልል የሚገኙ ነዋሪዎች አርብቶ አደር የሚባሉት በከብት እርባታ የሚተዳደሩ ሲሆን አመቱን ሙሉ ከቦታ ቦታ እየተዘዋወሩ የግጦሽ ሳርና የውሃ ኩሬ ባገኙበት ሁሉ ከብቶቻቸውን እየመገቡና ውሃ እያጠጡ ኑሯቸውን ይገፋሉ። በእርሻ ስራ የሚተዳደሩት አርሶ አደሮችም በዚሁ ክልል ውስጥ ይገኛሉ። እነዚህ ነዋሪዎች እንደሚሉት በአፋር ከ1988 ዓ ም ጀምሮ በየሁለትና ሶስት ዓመቱ መሬታቸውን ድርቅ እየመታባቸው ይቸገራሉ፣ ይራባሉ። ግን ደግሞ ቆይቶም ቢሆን ዝናቡ ስለሚመጣ ተመልሰው ያገግማሉ። ካለፉት ሁለት ዓመታት ጀምሮ ግን መሬታቸው ከእለት እለት እየደረቀ ሳር እየጠፋ ከብቶቻቸውን የሚያጠጡት ውሃ እያጡ ቀስ በቀስም ከብቶቻቸው በረሃብና በበሽታ አለቁባቸው ለከተማ ቀረብ ባለ አካባቢ ያሉት የከብት መኖ እየገዙ የቻሉትን ያህል ለማትረፍ ሞከሩ በገጠር አካባቢ ያሉትና ለመኪና መንገድ ራቅ ያሉት ግን ሁኔታው ከቀን ቀን ተባብሶ ለረሃብ ተጋለጡ ህጻናት፣ እናቶች፣ አቅመ ደካሞችና ነፍሰ ጥሮች መንቀሳቀስ አቅቷቸው ከባድ የችጋር ስጋት ከፊት ለፊታቸው ተጋርጧል። ከአምስቱ ዞኖች ውስጥ ለከተማ ቀረብ ያሉትንና የስልክ አገልግሎት ከሚያገኙት ውስጥ የተወሰኑትን ስለ ሁኔታው ጠይቀ ናቸዋል። አቶ ሀሰን መሐመድ የአምሳ ዓመት አዛውንት ናቸው። ዞን አንድ አውሳ በተባለ ቦታ ይኖራሉ። በመጀመሪያ ሁሉንም ነዋሪዎች የጠየቅኳቸው ለድርቁ መንስኤ ነው የሚሉትን ምክንያት ነበር። አቶ ሀሰን በአፋር ክልል ለተከሰተው ድርቅና ረሀብ ሁለት ምክንያት ይጠቅሳሉ። የድርቁ ለዝናብ እጥረት እኮ ነው አንደኛው። ሁለተኛው ሄዋያን የሚባለው ዛፍ አለ። ያ ዛፉ የበቀለበትን ቦታዎቹ ሳር የሚባለው ነገር አይበቅልም። በሁለተኛው ድርቅ ውሳና ከመቼ ጀምሮ ነው ይሄ? ወያኔ የሚባለው ዛፍ መብቀል የጀመረው ከወያኔ ከመጣ ጊዜ ጀምሮ ነው። ከዛ አገሩ ተቅላላ አላበሰች የአፈር አገር ዛፉ ላበሰ። ከሀዋሳ ጀምሮ እስከ አፋሞ ደረስ ይህን ዛፎቹ ተቅላላ አገሩ ወረሰች። ዛቅላ ሳሩ የሚባለው ነገር ጠፋል። አንደኛው ድርቂ ውሳናት፣ ሁለተኛው ድርቂ ድርቂ ነው ለዚናም ማጣቱ አቶ ሀሰን እንዳሉት የዝናብ እጥረቱ ከመከሰቱ በፊት የአካባቢው ነዋሪዎች ወያኔ እያሉ የሚጠሯት የዛፍ አይነት ለግጦሽ የሚጠቀሙበት ሳር መሀል እየገባች ትበቅላለች። እሷ በበቀለችበት ቦታ ሁሉ ምንም ነገር አይበቅልም ወይም ይደርቃል። ከዛ በኋላም ምንም ነገር በአካባቢው አይበቅልም። በክልሉ ዞን አምስት ተላለክ በሚባል ቦታ ነዋሪ የሆኑት አቶ አህመድ አይስማ በአካባቢው በበረሃማነት ላይ የዝናብ እጥረት መከሰቱ ለረሃብ እንዳጋለጣቸው ገልጸው በሁለተኛ ምክንያትነት የዚህችን ዛፍ ጉዳይ ያነሳሉ። ሌላ ሌላ ሀገር ላይ ወያኔ ናት፣ እኛ ሀገር ላይ ዲሞክራሲ የሚባላለች። በጣም በየቦታ ላይ ትበቅላለች። እንደ ንፋስ ፍሬ ይወስዳል እዛ እንደ ንፋስ እንደወሰደ ትበቅላለች። ሳሩ በሙሉ ያተፋል፣ ሳር የሚባል ያተፋል እዛ ውሳ የበቀልበት አካባቢ ላይ ስማቸው ቢጠቀስ ቅር የማይላቸው ነገር ግን ስማቸው ቢገለጽ ሊደርስባቸው የሚችለውን ችግር የጠቆሙን ሌላው የዞን ሶስት ነዋሪም የዝናብ እጥረቱ ከመከሰቱም አስቀድሞ ይኸው ዛፍ የሚ ጠቀሙበትን ሳር እንዳሳጣቸው ይናገራሉ። እሱ ወያኔ ዛፍ ነው እሱ ነው አገር በሙሉ የበከለውና በዚያው እንድብሽ ማር ነው እሾ ራሱ ከዋጋው በጣም አርዘኛ ነው። እና በዛኛው ሳር ነው አብዛኛው ሳር እንዲበከመ እንዲጠፋ ያደርጉ ምክንያቱ ሳር ሳርና በዛ አካባቢ ሲበቅሉ የነበሩ ዛፎች በሙሉ ጠፍተዋል። በዛኛው ወረርሽኝ ያለው ደግሞ ለምንድን ነው ወያኔ ዛፍ የሚባለው? የወያኔ መንግስት ዘመን ስለመጣ ነው። በዛን ጊዜ አንድ እርሳ ምርምር መስኖ አካባቢ ፈራንጂ መቶ ነው የተከለው የሚሉት እና ያን ያህል ኢንፎርሜሽን ያለው ግን አብዛኛው በጣም አገር በሙሉ የበቀለው በአሁን ጊዜ ነው። በደርግ ጊዜ አላውቀውም። በዚህ ነው ያለን መረጃ ማለት ነው። ይህን ጉዳይ በተመለከተ የቀድሞ የህዝብ ተወካዮች ምክር ቤት አባል የነበሩትን አቶ ሙርሃ አባከሪን አነጋገርኳቸው። ለዚህ ለአፋር ክልል የድርቅ ለሳር ለከብት ግጦሽ መሬት መጥፋት ምክንያት ሁለት ናቸው ብለው የአካባቢው ሰዎች ጠቅሰውልኝ ነበር። አንደኛው ዝናብ ነው። ሁለተኛው ደግሞ አንድ አንዲት ዛፍ አለች። ስሟ አንዳንድ አካባቢ ወያኔ ትባላለች፣ አንዳንድ አካባቢ ዲሞክራሲ ትባላለች ብለውኛል። ምን እንዴ? ምንድናት ይሄ ዛፍ ምንድን ነው ይሄ ነገር ይሄ ዛፍ ወያኔ የሚባለው ዛፍ በሳይንሳዊ ስም ብሮሶቢስ ትባላለች። ብሮሶቢስ እና መጤ ዛፍ ናት። የመጣው የደርግ ጊዜ ከአሜሪካ በረሃ ለማጥፋት የመጣ ዛፍ ነው። በዛው ላይ አሁን ሌላ እንትን ሳይሆን ውያኔ ዛፍ የሚሉትን በጣም የተስፋፋው ና አብዛኛው መሬት የያዘው ኢህአዴግ ሀገሪቱን ከተቆጣጠረ በኋላ ስለሆነ ነው። እና ዛፉ በዛው ነው መጤ ነው ከውጪ የመጣው ዛፍ ስለሆነ አሁን ሳር አይበቅልም። ሁለተኛው ውሳ የበቀልበት ቦታ ላይ ሳር አይበቅልም። ሁለተኛው ሌላ ነባር ዛፎችን ያጠፋሉ። ለዚህ ለከብት መዋያውን ደግሞ እንዲያጥር ያደርጋለች። እንደ ተባለው ይዛፍ የመጣውና መብቀል የጀመረው ከደርግ ጊዜ ጀምሮ ከሆነ እንዲሁም ለግጦሽ ሳር መጥፋት እንደ ምክንያትነት ከቀረበ ለምን እንዲጠፋ ጥረት አልተደረገም? በኢትዮጵያ ላይ የታወቀ ነው። ከዚህ በፊት የሟቹ ጠቅላይ ሚኒስትር ላይ ሁሉ ቀርቦ ነበር በዚህ ዳፎሮ አቤቱታ። ያው ጥረት እንደሚደረግ ቃል ገብቶላት ነበር። ግን መንግሥትም ራሱ አልቻለም። ዛሬም ይመነጥሩና ነገም ሲሩን ከሲሩ ካላወጡ ከነጎዳም ትወጣለች። በረሃ ላይ እንደገና ትበቅላለች። ውሃ ማስጣጣትም ዝናብም ብዙም አትፈልግም። አብዛኛው ደግሞ የአዋስ ወይም ይሄ ሪቨር ባንክ የሆነ አካባቢ ማለትም አዋስ ዳር አካባቢ ነው እና በጣም ሳር የነበረበት የከብት መውያ የነበረበት ቦታ ነው የተያዘው እሾ ካላት ያንን እሾህ ደግሞ ሰው ከዋጋ ሰው ያው በጣም ይጎዳል። ግመል ግር ላይ ከዋጋ ግመል ግን ይጎዳል። ከብት እዛው ዛፍ የበቀልበት ቦታ እንዳይገባ ይከለከላል። እንዳይገባ እንዳይገባ ታደርጋለች ያንን እና ጥቅጥቅ ያለ ናት እና አስቸጋሪ የሆነ ዛፍ ናት። አብዛኛው የአፈር አካባቢ ይዛለች፣ አዋስ ግራና ቀኝ ማለት ነው። ክሬፕት ሳር የሚጠቀምበት ጊዜ አለ፣ የበጋ ወራት የሚጠቀሙበት ጊዜ አለ። አሁን እንደዛ ያለ ቦታዎች በሙሉ ይዛለሻ። ይህ ይህን የሳር እጥረት መጣ ከዚና ተጨማሪ ማለት ነው። የአካባቢው ነዋሪዎች ይህ ዛፍ በደርግ ጊዜም ይብቀል በኢህአዴግ እርሱ በበቀለበት ቦታ ሁሉ የግጦሽ ሳር እንደሚያጡና ለእርሱ መፍትሔ ሳያገኙ በለው ላይ የዝናብ እጥረት ሲገጥማቸው ቀስ በቀስ ለከፋ ረሃብ እንደተጋለጡ ይጠቅሳሉ። የዞን አምስቱ የተላለከ አካባቢ ነዋሪ አቶ አህመድ አሁን በዋናነት ችግሩን ያባባሰው የዝናብ እጥረቱ መሆኑን፣ የኑሮ ዋስትናቸው ከዝናብ ጋር የተቆራኘ እንደነበር ይናገራሉ። በጣም ከፍተኛ ድርክ ነው። በመጀመሪያ ክርምት ላይ ተኛ ሆኖ መጥተዋል። ሁለተኛው ሱጉም የሚባል ሱጉም አለች። ያቺ ሁለተኛው ተከታይ ክርምት ነበረች፣ ዝናብ ነበረች። ያንን ዝናቡን ማንስተኛ ሆኗዋል። ይህ ሶስተኛው ከደዳ የሚባል ነገር ነበረች። ያቺን ደግሞ አነስተኛ ሆኖ አሁን የመጡበት በጣም ከብቶቹና የግመሎቹና የፍየሎቹና ከፍተኛ ድርቅ መጥቷል። ከብቶቹ በጣም እንትን ሳሩን የለም ሳሩ ሲያቱ መሞት ነው። እየሞቱ ነው። አሁን ከፍተኛ ነው። ከፍ ደን ደናሙ ደግሞ ክረምቱ በጣም እኛው ዋናኛ የምንጠብቀው ክረምት ነው። ክረምቱ በጣም አነስተኛ ሆኗል። አልዘነበም። አሁን ይሻላል ብለን እየጠበቅነ እየጠበቅነ ነበረ። አሁን እየባሸ መጣ። ደግሞ አሁን በጣም ከፍተኛ የፍየሎች የፍየሎች ሞቱን በጣም ትኩር ቁጥር የሌለው ነገር ነው። ይህ ግመሎቹን ደግሞ አሁን በፊት ግመሎቹን አይሞትም ነበረ። አሁን ግመሎቹን እየሞቱ ነው። የምንይዝበት ዋናው ሀብት ብለን የምንይዝበት ግመል ነው። ግመል ተከትሎ የምንይዝበት ከብት ነው። የከብትን ተከትሎ በይጅብር የእጅ ብር ብለም የምንቀመጠው የፍየል ነው። ይህን ምብረት ከሌለን እኛ በካም በጣም ከፍተኛ በራም ነው የሚያስከትለው። በክልሉ ያለውን ሁኔታ መረጃ እንዲሰጡን ከጠየቅናቸው ነዋሪዎች መካከል የዞን ሶስቱ ነዋሪ አንዱ ናቸው። ቃለ ምልልሱን ከመጀመሪያ በፊት ስማቸውን መጥቀስ እችል እንደሆን ጠየኳቸው። በሚዲያ ካዋሩት እንግዲህ እክልል ነው ብሎ አብዛኛው አሁን በዳጉ ሲናገኘው በራዲዮ ምናምን የሚናገሩት አካላቶቹን መጥቶ የሚታሰሩና የሚያስፈራሩትም አለና በዛ እንግዲህ፣ ደስ እንዳለ ነው። እኔ ስምህን ባጠቅሴ በለጠ ይሻላል፣ ግን የህብረተሰብ ችግር ግን በጣም ስላለን፣ በጣም የህብረተሰብ ጩኸት እኔ፣ አንድ ግለሰብ ነ ቢታሰሩ ወይም ቢሞቱ ምንም አይደለምና ሌላ ሊመጣን ስለሆነ ቢጠቀስም ችግር የለም። እኔ በዚህ ራሴን ቁራጥነት ነው፣ ግድ የለም ስሞትን፣ አንጠቅስም ጠቅስም ችግር የለም። የህዝብ ችግር ስለ ማታየው ነው። በናት እዚህ ላይ እኮ ሕፃናቶችን አረጋዊያኖቹ ስንት የሚያሰብ ነገር አለ። አሁን እኮ የሚያስፈራን እንደ አገር ክህደት ወንጀል ትከሰሳላችሁ የሚለው ብቻ ነው እንጂ ሌላ ምንም አላልኩም። አገር ክህደት ወንጀል ቢከሰስም እኔ ይከሰሱ። እኔን ትናንትና አውርቻለሁ። ይጠቀሱ አይጠቀሱ በቃ ትክክለኛ የሆነ ነገር እኔ የተከሰተ ነገር ነው። ሌላ ሰው ወክዬም ቢሆኑም እኔ በደረሰኝ ችግር ነው ያወራው። ተጨባጭ ያለ ችግር ነው። ስማቸው ቢጠቀስ ሊደርስባቸው የሚችለውን ችግር በስጋት እየጠቆሙ ነገር ግን ስማቸው ቢጠቀስ ችግር እንደሌለ ቢያስረዱም እኛ ግን ስማቸውን ሳንጠቅስ የዞን ሶስቱ ነዋሪ እንላቸዋለን። እኚህ ነዋሪ ተጨባጭ ያሉትን ችግር ያስረዳሉ። ጥር ጀምሮ ማለት ሁለት ሺህ ሰባት አመተ ምህረት ጀምሮ እስካሁን ድረስ ያለው ድርቅ በጣም አሳቂ ሁኔታ ነውና፣ የሚያሳዘን ደረጃ ላይ ያለ ነው። አሁን እኛ የምንኖረው በአርብቶ አደር ነውና፣ በዛኛ ኑሮ ነው የምንቀሳቀሰው ህዝባችን አሁን ያው ግመሉም ከብቱም ፍየሎች በጎች ናቸው እና አሁን አብዛኛው ያለቀ ያለው ከብት ስለሆነ ከብቱም ግመሉም ግመል በበሽታ ነው ያለቀው። ከብት ደግሞ የሚበላ ሳሮች ከቦታ ወደ ቦታ ነው የሚንቀሳቀሰው እና በዞናችን ያለው ገዋኔና አሚበራው እንደገና ገላዕሎ ወረዳና ሀዋስ ፈንታሌ፣ ሀዋስ ፈንታሌ ወረዳ ነው የሚባለው በዱለሳም በእነዚያ አምስት ዞን ነው አብዛኛው አብዛኛው እንዲ አሁን ሬሳ እራሱ ጠቅላይ ሚኒስትር መጥቶ ሀ ላይ ደግ ቀበሌ ግቡኝቶ ሄዷልና አይቶት ነው ሄደው ሬሳው ነው አይቶ ነው ሄደው ማለት አቲንቶች ነው እና የሚበሉት እራሱ አጦ ነው የሞቱት የተወሰነ የተደረሰለት፣ ከብቶቹን አንዳንድ ኪስ ኪስ ምናምን እየሰጠን የተወሰነ ትንሽ አሁን ከሞት ያዳኑት አለው። ግን የለም፣ በቃ የለም። አሁን ከብት የሚባል ነገር አልቋል። እርሳቸው በግላቸው ምን ያህል ከብት እንደነበራቸውና ምን ያህል እንደሞተባቸው ጠየኳቸው። እኔ አርባ ነበረኝና ከአርባ አራከራልኝ ሁለት ደህና ነው። ሁለቱም ያው ከሞተ ሞታል፣ ካልሞት ደግሞ በቤት ውስጥ እየቀለብኩ ነው። ሳር የለማና የተወሰነ ሳር አምጥቶት ነበረ። አንድ በጥር ማነው ጥቅምት ላይ ጥቅምት ሀያ አምስት በዘኛ ማለት ሁለት ስምንት ላይ አምጥቶት ነበረ ያኛው ነገር ቆሞ አውራቱ

ብችሉኑሎ የሚችል አካል ካለ ማየት ይኖሩበታል። በዞን አንድ አውሳ በተባለው ቦታ ነዋሪ የሆኑት አቶ ሀሰን መሀመድ አሁን ስላለው የአካባቢያቸው ሁኔታ አስተያየት እንዲሰጡን ስንጠይቃቸው አማርኛ ሁለተኛ ቋንቋቸው በመሆኑ ለማስረዳት እንደሚከብዳቸው ገልጸውልኝ በተከሰተው ድርቅ ከብቶቻቸው ማለቁን እርሻዎች መድረቃቸውን አሁን ሕዝቡ ያለውን ጥሪት አሟጦ በተለይ ገጠር አካባቢ ያለው የቻለው ድረስ ተንቀሳቅሶ እስትንፋሱን እንዳቆየና ከዚህ በኋላ ግን ተጓጉዞም ሕይወቱን ለማትረፍ የአቅም ማነት ስላለበት በምግብ እጥረት እየታረዘ መሆኑን በመግለጽ ስጋታቸውን ያስረዳሉ። የሚባላ እኮ ነው ችግራቸውን። ተቅላላ የሚበላ በሀገሩን ስለሌለ እኮ ነው። በጣም አደጋ ያመጣል ብለን እኮ ነው የምንፈራው። ዝናብ አላህ ከመጣ እንጂ አንጂ ፊቱ ዝናብ ሳር ስለሌለ የሚበላበትም ከብቶች የሚበላበት ስለሌለ በጣም በጣም ስለቻላ አይንን የአርባ ዓመቱ አይሻ ዳውድ በዞን አንድ የሀውሳ ነዋሪ ናቸው። እኔም የምናገረዋል አሉኝ። ወላሄ ክረምትም አልዘነበም አሁንም ዝናብ የለም። ወንዝም ነበር ወንዝ ነበር የምንጠቀመው ወንዝ አሁን ውሃ የለውም ደርቋል። ስለቀረበት ማለት ነው። አርሰን አርሶ አደር ነበር አርብቶ አደርም ያው ከብቶቹ እንስሳቶቹ አልቆባቸዋል። አርሶ አደርም ውሃ አጥቶ በቃ እርሻ ቆሞበታል። እንደዛ አይነት ችግር ነው ያለው። ብዙ የሞተም አለ አላህ ዝናብ ከመጣልን ነው እንጂ እንደ ሀያ ቀን የመጨረሻውን እኛ አናቅም። አሳይታ ከተማ አካባቢ ስትሰራ ቆይታ በድርቁ ምክንያት ስራ በማጣቷ ወደ ቤተሰቦቿ እንደመጣች የገለጸችልኝ ስሟን እንዳልጠቅስ የጠየቀችኝ ወጣት ደግሞ ኧረ ድርቁማ አሁኑ ዝናብ የለም። አሁን እኛ እርሻ ምናምን በፊት በጣም እርሻል። አሁን እርሻ ምንም ነገር የለም። አፋሮች መቼም ወተት ካለ ወተት በቆሎ እርሻም ካለ እርሻም ጠቅማል። ወተት የለም፣ ስራ የለም። አስተያየት ከሰጡኝ መካከል ከድርቁ በፊት የነበረውን አመጋገባቸውን ጠየኳቸው። በወተት ነበር የምንጠጣውም እንደ ውሀ ማለት ነው። በፊት በቃን ወተቱን እንደፈለገ የምንጠጣው የነበር ነው። ቅቤው እንደፈለገ እንግዳ ከማጣን አንኪብካበ እንደዚህ ነበር ነው። ድርቁ ሳይመጣ ወተትና በቆሎ ነበር ውሀ። አሁንስ ምን እየተመገባችሁ ነው ስል ጠየኳቸው። አሁንም እኛው አንድ ጊዜ ጠዋቱን ከባሉ ሌላ የሚበሉበት የለም። በቀን እኮ አንድ ጊዜ ነው። በቀን ስምንት ሰዓት ምሳው ቁርስ አንድ ላይ ነው የምንበላው። በዛ ነው የምንኖረው። በቀን አንዴ የሚበሉት በእርዳታ ያገኙትን ስንዴ እየቆጠቡ ቂጣ አጋግረው እንደሆነ ይናገራሉ። የአምስት ኪ- አምስት ኪ- አስራ አምስት ኪሎ በመፍጮ ላይ ተፋጨጮ እንደ ዱቄት እንደ ኪታ በጉድጓድ ውስጥ አስገብቶ ነው የሚበሉት በኪታው የዞን ዘጠኙ ነዋሪ ቀደም ሲል የሚጠጡትን ውሀ እንዴት ያገኙ እንደነበር ሲናገሩ፣ ውሀ ወንዝ ነው፣ ወራጅ ወንዝ ነው። እንደገና አንድ ዒርታ አለ የሚባል ከገዳማዊቱ በታች በኩል ያለውን ቦታ ሶስት ቀን አድረን ነው ያ ውሀ ፍለጋ የምንሄደውና በዛ አግኝተን ነው። በግመል በአህያም ጭንን ነው በውሃ መያዝ የምንጓዘው። ቀደም ሲል ምግብ እንደ ልብ ይበሉ ወተት የሚጠጡ ስለነበር ተዘዋውረው ውሃ መቅዳት ይችላሉ። አሁንስ አልኳቸው። ሩክ ቦታ የማይደርሱበት በጣም ደካማ ስለሆነ ነው። ሙሉ ቀን የሚሄዱበት አካባቢ አለ። ውሀ የሌሉበት አካባቢ በጣም ራቅ ያሉበት አካባቢዎቹን አለ። እዛ ቦታው ሴቶች ደግሞ ሲሄዱ በጣም ውሀ ፍለጋ ሲሄዱ በጣም ይጎዳሉ። ቀጣ ውሀ ከተማ ላይ ያሉት ቧንቧው ነው። ገጠር ያሉት ውሃ ችግር አለባቸው። በደንብ ውሃ የሚባል የማያዩም ብዙ ናቸው። ውሃም ችግርም አለ። ምግብ ከሌላችሁ ውሃ ካላገኛችሁ በቂ እርዳታስ እየተሰጣችሁ ነው? እንስሳት ማነው ነው? በጣም እንትን አሁን የተወሰነ አንድ አንድ መንደር ውስጥ አንድ ቀበሌ ውስጥ ላይ የተወሰነ ነገር ቀርቧል። ያንን ነገር ማግኘት አልቻልም። አንድ ኪሎ ማግኘት አልቻልም ትንሽ እርዳታ እንጃ ሲልደ ነበር። እርዳታ የሚደረገው አልፎ አልፎ ነው፣ ብዙም አይደለም። ያ እርዳታ ነው በወር አንድ ጊዜ ሲፈልግ ይመጣል፣ ሲፈልግ አይመጣም። በሙሉ ማግኘት አይችልም። እነዙ አሁን የሚሰጡት ነገሮች በጣም አናሳ ነው። በጣም የሚደርሱበት ነገር አይደለም። ን የጎዱ ሰዎችም አለ። ሂሳኖቹም ይወዳል። በሰማግሌዎቹ በጣም ሩቅ ቦታ ሂዶ የሚያመጡበት ሰማግሌዎቹም አለ። ያንን ሰማግሌዎቹ ደግሞ ማግኘት አይችልም። ሴቱም ባልቴቶቹም ደግሞ ደካማ ባልቴቶችም አለ እነዛ ባልተቶችን ደግሞ ሩቅ ቦታ ሂዶ ማምታት አይችሉም። ሌላ ከተሞቹ በጣም ያደጉት ከመላ ከተሞቹ ሂዶ ለምግብ ለማምታት አይችሉበት። በገጠር ያሉት በብዛት እኛ ህዝቦቹ በገጠር ነው ያሉት። ገጠሩ ስለሆነ ያንን ገጠሩ ላይ ማንኛውም ሰው የሚያገኙበት ነገር እንደፈለጉ ማገኘት አይችሉም። ያንን ሀኪም ስለሌሉ እዛው ህሳኖቹንና እናቶቹን ትልልቅ ሽማግሌዎቹን ሩቅ ቦታ የማይደርሱበት በጣም ደካማ ስለሆነ ነው። መሞት አንፈልግም። የምናገኘው ነገር ነው የምንሰጠው፣ በራሳችን የምናካፍለው። ህክምናስ እያገኛችሁ ነው? በሙሉ ባይደርሱም ትንንሽ አናሳ ነገር አለ፣ የሚታየው ነገር አለ። ክትባት የሚባል ነገር አለች። አናሳ ነገር ነው። አሁን ግምገማ ክትትል ሲናደርግ እንደፈለገ መድረስ አይችልም። ህክምና ያው ክትባት አልፎ አልፎ አለ። የታመመም ደግሞ በእርዳታ መልክ በብራቸው ብር ከተገኘ በብራቸው ይጠቅማሉ። ብር ካልተገኘ በእርዳታ መድኃኒት እኔ እስካሁን አላየሁም። መንግስት በረሃብ ምክንያት የሞተ ሰው የለም ይላል። በአካባቢያችሁ በረሃብ ምክንያት የሞተ ሰው አለ? እንዲ አሁን ለምሳሌ ገዋኔ ሰኔ ወር ላይ የሞተ ሰው ማንሳት ይቻላልና እኛ በዳጉ ደግሞ እናገኛዋለን አለ እ ያማ ውስጥ ገብቶ ስለማያዩ እኛ እኮ አሁን አቤት ምን አቀርቦ አካል የለም የምንልኮ ይሄ ነው አንዱ እኛ አካባቢ ራብ ይሁን ይባልት ይሁን አላዋኩንም አንድ ሰው ሙቷል። የዞን አራት አካባቢ ኃይል የሌለው ሰውና ትንሽ ልጆቹና ሴቶች ጃላማቀ ሆነ ይበላሉ። አሁን በመንግስት በኩል ምን እንዲደረግላቸው እንደሚፈልጉ የሚጠብቁት እርዳታስ ምን እንደሆነ ጠየኳቸው። እኛ ድምፅ የሚሰማለት መጀመሪያ ድምፅ ችግራችን ተረድቶ የሚደርስን አካል የለንም። እንደገና በዛ የሚደርሱ እርዳታ ካለ እንደ ወገንህን ብደርሱልን ብደርሱልኝ። በተለይ አሁን የምግብ ችግር ነው ያለው ህብረተሰብ ይሄ ነው ጥሪ ማስተላለፍ የሚፈልጉ። ከደረሰህልን ማለት ነው ከደረሰልን ምግብ ነው። ካልደረሰ ደግሞ እንግዲህ እኛ ቤት የምንሉበት ነገር የለንም ሞት ነው። የሚታመሙም እንግዲህ ፈጣሪ ያለው አይሞትም፣ ፈጣሪ ያለው ደግሞ ይሞታል። መንግስት ማንኛው አፋጣኝ ውስጡ ውስቱን ህዝቡን ውስጡ ገብቶ በደንብ የሚያስፈልግበት እርዳታ መስጣት የሕክምናም ሆነ ሌላም ሆነ የሚያስፈልገው ነገር መስጣት አለባት። ይህንኑ በሚመለከት የአፋር ክልል ርዕሰ መስተዳድርን ለማግኘት ጥረት አድርገን ኃላፊው እንደሌለና ምክትልና ተወካዩን ማነጋገር እንደምንችል ተነግሮን፣ እንዲሁም የሀውሳ ዞን አስተዳዳሪን የክልሉን አደጋና መከላከል ዝግጅነት ኮሚሽን ለማግኘት በተከታታይ ሶስት ቀናት ሞክረን ስብሰባ ላይ ናቸው በሚባሉ ማግኘት ሳንችል ቀርተናል። በአጠቃላይ የድርቅና ረሃቡን ጉዳይ በተመለከተ ምክትል ጠቅላይ ሚኒስተርና የማህበራዊ ዘርፍ ክላስተር አስተባባሪ የሆኑት አቶ ደመቀ መኮንን ለፋና ብሮድካስቲንግ የሚከተለውን አስተያየት ሰጥተዋል። ካለፈው በልግ ወቅት መዛባት ክረምቱ ላይ ከታየ የመሮ ወቅት የዝናብ መዛባት ከተያይዞ የተጠራቀመው ችግር በአጠቃላይ የተረጂው ቁጥር በእጅጉ ከፍ እንዲል አድርጎታል። በዚሁ ልክ የሚያስፈልግ የእርዳታ አቅርቦት እና ተያያዥ ጉዳዮችን ትንሽ ለየት ባለ ሁኔታ ማየት ይገባል ተብሎ እንደ መንግስት፣ ይሄ ችግር በከፋው አተያይ ለዚህ የሚያስፈልግ ፕላን ተዘጋጅቷል። ለዚህ የሚያስፈልግ በጀት ተበጅቷል። ለዚህ የሚያስፈልግ የለደራሽ እንቅስቃሴ እጅግ በጣም በተፋጠነ ሆቴ ለመፈጸም ጥረት እየተደረገ ነው። የመጀመሪያው ፕላን ነው። ሁለተኛ ይህልል ሊያስፈጽም የሚችል አደረጃጀት ከብሔራዊ ምክር ቤቱ ጀምሮ እስከታች የተዘረጋ መሆኑ ነው። በሶስተኛ በፕላኑ መሰረት አገር ውስጥ ያለኝ አቅም ምን ያህል ነው ተብሎ ተለይቷል። እስከ ታኅሣሥ 30 ድረስ አገር ውስጥ ያለ አቅም አይተን፣ ልዩነቱ ደግሞ ከውጭ እንዴት መመለስ እንዳለበት በወቅቱ በጀት ተመድቦ ግዥ ተፈጽሞ እህሉ እየገባ ያለበት ሁኔታ ነው ያለው። የመድኃኒቱም፣ የውሃ ማገገሚያ ኬሚካሎችም የተለያዩ እንቅስቃሴዎች በዛ ደረጃ የመኖ አቅርቦት ለእንስሳት ከዚህ ከደጋው አካባቢ ከተለያዩ ቦታ መኖ እየተጫነ ወደየ አካባቢው እንዲሄድ በጀት ለወረዳዎች ለአካባቢዎች እየተመደበ ያንን የእንስሳት የመሞት አደጋ እና የጤና እንክብካቤ ያንን ለመታደግ ሰፊ ጥረት እየተደረገ ነው ያለው። አያይዘውም የእርዳታ እህሎቹ ለተጠቃሚዎች የሚደርሱበት ቅድመ ሁኔታ መጠናቀቁን ተናግረዋል። እርዳታ እህል አቅርቦት እንቅስቃሴ የራሱ ሲስተምና ስርዓት ስላለው ያለው በየ የሚፈለግበት የአቅራቢያ ላይ እህሉ እንዲደርስ ና ለተጠቃሚዎቹ እየተለዩ እንዲደርስ እየተደረገ እዚህ ደርሰናል። ሁለተኛውን ሰፋ ካለው ቁጥር አኳያ ና ምናልባት የሚጨምርም ከሆነ ያለት ለማለት አሁን ወደ 600,000 ሜትሪክ ቶን የመጀመሪያ 200,000 ጅቡቲ ደርሷል። አሁን ያን ወደ ሀገር ውስጥ ለማስገባት የተለያዩ አማራጮችን አመቻችተናል። አንደኛው በሀገር ውስጥ ያሉ ትራንስፖርተርስ በሀገሪቱ ውስጥ ያሉት ነጥብ ጣቢያዎች በሙሉ ተለይተዋል። የእርዳታ እህል የሚደርስበት ማለት ነው። ያንን የሚመራና የሚከታተል አገራዊ ኮሚቴ አለ። ዋናው አስፈጻሚ በትራንስፖርት ሚኒስቴር የትራንስፖርቱን ስርዓት የሚመራው አካል አለ። በዛ ደረጃ እስካሁን 63 በመቶ የሚሆኑት እስከ ነጥብ ጣቢያ ያንን ትራንስፖርት መልክ ባለው ሁኔታን እየሸፈነ ያለበት ሁኔታ ነው ያለው። በአሁኑ ወቅት የኢትዮጵያ መንግስትና ለጋሽ ድርጅቶች ረሃቡ ወደ ችጋር ሳይለወጥ መቆጣጠር እንደሚችሉ እየገለጹ ይገኛሉ። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በ1431 መካከለኛ ሞገድ የሚተላለፈው ፕሮግራም በዚሁ ይጠናቀቃል። በሶስት ሰዓት በሚቀርበው በመደበኛ ፕሮግራማችን እስከምንገናኝ ያስተናገድኳችሁ ቆንጂታየ ነኝ። ደህናምሹ ለምን ትቀር Ben çene tarvana aynı yere fakashi. Ya farasuna rokana ya guta. Ya farasuna